በሐዋሳ የሲዳማ ብሔረሰብ የዘመን መለወጫ በዓል የሆነው የፍቼ ጨምበላላ ዋዜማ ተቀስቅሶ የነበረው ግጭት ዛሬም መባባሱ ተገልጧል። ጽዮን ማምሻውን በአካባቢውን ነዋሪዎች በስልክ አነጋግረች ነበር ምን መረጃዎች አገኘሽ? እንግዲህ አሉላ አሁ እንደጠቀስከው በትላንትናው ምሽት ይህንን በተመለከተ ዘገባ አቅርበን ነበረ። በዚህ ዘገባችንም የብሔር መልክ ያለው ግጭት ነው የሚል አስተያየት ሰጥተውን ነበር ያነጋገርናቸው ነዋሪዎች። ምክንያቱን ደግሞ የሚሉት የሲዳማ ማህበረሰብ የፊቼ ጨንበላላ በዓል የተባለውን የአዲስ ዓመት የዋዜማ በዓል አስመልክቶ ይጨፈሩ የነበሩ ጭፈራዎች አስተዳድር ላይ ያሉትን ሰዎች ከስልጣን እንዲወርዱ የሚጠይቅ የነበረና በተጨማሪም ደግሞ የብሔር ተኮር ቀስቀሳ የሌሎች በተለይም ደግሞ የወላይታ ተወላጆች ከከተማው ይውጣልን የሚል ይዘት ያለው ዘፈን ሲያሰሙ ነበር የሚል ነበር። ነገር ግን በትላንትናው እለት ይሄ ሁኔታ ተቀዛቅዞ በዓሉን በሰላም ተከብሮ እንደተጠናቀቀ የዚህ ግጭት መነሻ ደግሞ ማንነታቸው ያልታወቁ ወጣቶችና እጃቸውም ደግሞ አስተዳደሩ ሊኖርበት ይችላል የሚል እንደሱ አይነት ጥርጣሬ እንደነበራቸው ጠቅሰውልን ነበር። ዛሬ ያነጋገር ናቸው የሚሉን ከዛ የቀጠለ የተደራጁ ወጣቶች በእጃቸው መሳሪያን የያዙ እንደ ጎራዴ እንደ ጦር አይነት መሳሪያን የያዙ ወጣቶች የተቀላቀለበት ከፍተኛ ግጭት ተቀስቅሷል፣ የሰው ህይወትም አልፏል ነው። ነገር ግን የሰው ህይወት ስለማለፉ ከሆስፒታልም፣ ከመንግስትም ከክልሉ መንግስትም ያረጋገጥነው ነገር የለም። ነዋሪዎቹ ግን የሰው ህይወትም አልፏል፣ እስካሁንም ድረስ በከፍተኛ ስጋት ላይ ነን ይላሉ። እስቲ አንዲት ነዋሪ ሁለት ነዋሪዎች አነጋግሬያለሁ፣ በተለያየ ወገን ላይ ያሉ። የመጀመሪያዋን ነዋሪ እንስማና ሁለተኛውን ደግሞ አስከትለን እንሰማለን። በእኔ አካባቢ ይኸውልሽ የተከሰተው አሁን ለምሳሌ ከጎኔ ያሉት ከብቶች አሏቸው ከብቶቻቸውን እየነዱ ወሰዱ። ሲቀጥሉ ደግሞ የአባቶቻችን መሬት ነው ልቀቁልን፣ የሲዳባ ህዝብ መሬት ነው ልቀቁልን፣ ወለይታ ወደ ሀገሩ ይመለስ። ስድቡን ትቼ ማለት ነው። ወለይታ ፉሊ ማለት ወለይታ ይውጣልን ማለት ነው፣ በእነሱ ቋንቋ ማለት ነው። ወላም ቲቾ ነው የሚሉት። ስለዚህ እንደዚህ እያሉ ነው እኛን የሚያሰቃዩን። እኛም ይኸውልሽ ወንዶቹ ያው ይፋ እየተጋጠሟቸውን፣ እኛ ሴቶች ግን እንዴት ብለን የሚውጣ ወጥተን ቆመን እናያለን። በቃሪ ነው። እናቶቻችን ያለቅሳሉ። ዘረፋ ነው። እርስ በርስ እየተጨፋጨፍን ያለ ነው። የተፈጠረው ግጭት ወጣቶች ናቸው። ምን አይነት ሰዎች ናቸው? የታጠቁ ናቸው። የታጠቁ ለማለት ያውልሽ፣ የያዙት ገጀራ ነው፣ ጦር ነው። ግማሽ በሞተር አለ። ወጣቱ ነው፣ ወጣቱ በሞተር ላይ ሆኖ ጦር ይዞ ነው ይመጣብን እያንኳኩ በስርዓት ሲያንኳኩ፣ ደግሞ አልከፍት ያለውን እየሰበሩ ነው የሚገቡት። እንደዚህ ያለ ግጭት ከዚህ በፊት ተከስቶ ያውቃል? መቻቻሉን ስለነበረ ያኔ እንደዚህ አፈንግጦ አልወጣ በዚህም ዓመት ግን ይኸውልሽ አፈንግጦ ወጣ። ብዙ ሰውም አለቀ። በዛሬው እለት የፌዴራል ፖሊስ ወይም የጸጥታ አካላት የክልሉ የከተማው መሀል ላይ ገብተው ነገሩን ለማብረድ አልሞከሩ አሉ። ይኸውልሽ አጋዚ ኮማንዶ የሚባሉ አሉ። እነሱ ናቸው እንደውም መጥተው እንትናችንም ያዳኑት እየገቡ ውስጥ ለውስጥ እየደረሱባቸውን እያባረሯቸው፣ ያው ምንም አይነት እርምጃን ባይወስዱ ወደ ሰማይም እየተተኮሰ ያው እንግዲህ እኛም አለን። የት አካባቢ ነው ይሄ ነገር የደረሰው? ዳቶ ዳቶ ኪዳነ ምህረት ቤተ ክርስቲያን አካባቢ። ስለዚህ በሀዋሳ ከተማ ውስጥ በአንድ ቦታ በአንድ አካባቢ ላይ ብቻ ማለት ነው? አረ አጠቃላይ ነው። እኔ አሁን ያለሁበትን ነው የምነግርሽ። አጠቃላይ ነው። አሁን ስንት ሰዓት ነው እናንተ አካባቢ ይባልም አለ ጎድጓዳ ሰፈርም። አሁን ይኸውልሽ፣ ጎድጓዳ ሰፈርም መጡብን ብለው ደወሉልኝ። እኔ ምን ላድርግ? በቃ ያው ቤተሰቦቼ ናቸው እንግዲህ ምንም ማድረግ አልችልም። አሁን ሰላም ናችሁ እየተባባልን እየተደዋወልን እርስ በርስ ስንጠያየቃል። አሁን ከምሽቱ ሶስት ሰዓት ላይ ነው እያነጋገርኩሻለሁ ያለሁት እንግዲህ ምሽት ነው፣ ጨለማ ነው። አሁን በዚህን ሰዓትም ነው ይሄ ነገር ያለው። አሁን በዚህም ሰዓት እኛ እንግዲህ ግቢያችንን ዘግተን ቁጭ ብለናል። አሁን ያለውን ነገር ውጭ አልወጣሁኝ። የሰው ህይወት መጥፋቱን አይተሻል አንቺ ቀን ወደ አስራ አንድ ሰዓት ላይ ደውሎ ነገረኝ ጓደኛዬ። ጽዮን ሁለት ሰዎችን ማነጋገር ሽን ገልጸሽልን ነበር። በሌላኛው ጎራ ሰዎች ቀንተውሽ አነጋገርሻቸው ያሉሽ አለ። አዎ፣ በሌላኛው ጎራም አነጋገር ያለው እንግዲህ፣ ሁለተኛ ላይ ያነጋገርኩት ሰው እንደውም ሰፋ ያለ አስተያየት ነው የሰጠኝ። የተወሰነው ክፍል ነው አሁን የማቀርበው። እሱ የሚለው ምንድን ነው? አዎ፣ ውጥረቱ አለ። ነገር ግን ከትላንትናም ከዛም በፊት በነበረው ሁኔታ የምንገልጸው የሲዳማ ማህበረሰብ ተወላጆች ይውጡልን አላሉም። የሲዳማ ማህበረሰብ ተወላጆች የወላይተማ ማህበረሰብ ተወላጆች ይውጡልን ብለው ያደረጉት ቅስቀሳ የለም። የሲዳማ ማህበረሰብ ተወላጆች ጥያቄያቸው ይታወቃል። በክልል እንደራጅ፣ በአስተዳደር ላይ ያሉት ሰዎች ከፍተኛ በደል ያደረሱ ሰዎች ናቸው። ስለዚህ እነሱ ይነሱ፣ በሌላው የፌዴራል አገር ላይ ያለው በዶክተር አብይ አህመድ የመጣው ለውጥ አዋሳንም ይመልከተውና ሁኔታውን ይከታተሉት የሚል ነው እንጂ አንድ ብሔር ላይ የሚቀሰቅስ አይደለም። ነገር ግን ይህ የብሔር መልክ እንዲይዝ የሚቀሰቅሱና የሚሰሩ ሰዎች አሉ። ለምሳሌ ሰዎች አነስተኛ ቁጥር ያለው ጥቃት ሲደርስ አደጋ ሲደርስ በጣም የተጋነነ እንደሆነ በጣም ብዙ ሰዎች እንደሞቱ ሊያጠቋችሁ ነው ተዘጋጁ የሚሉ ቅስቀሳዎች ነገሩን እንዳባባሱት ነው የሚናገረው። ይህንን በተመለከተ ተከታዩን አስተያየት ሰጥቷል። እስቲ ናዳ፣ ይሄ ፋብሪኬሽን ነው። መጀመሪያ ሲጀመር ይሄ ጨምበራ ደርስ በፊት እንደዚህ አይነት ነገር እንደሚፈጠር ተደርጎ የተወሰኑ ሰዎች ላይ እንደዚህ እንደ ፍርሀት ነገር ተሸብቦ ራሳቸውን እንዲከላከሉ በሚል ስሜት የተለያዩ ሰዎችን አደራጅተው በተለይ በተለይ አንዳንድ ሰፈሮች ላይ እንደዚህ ሰዎችን አደራጅተዋል። ህቦ ድርጅት ራሱ ማለት ነው። ድርጅቶችን አደራጅተው በሰላም እያከበሩ ጨንበላላን አክብረው የሚመጡ ሰዎች በተለይ አሁን ለምሳሌ ትላንት ማንም ሰው መታዘብ የቻለው ፒያሳ ወደ ዳቶ መሄድ አልተቻለም ነበረ። ዳቶ የዳቶ ሰዎች ወደ አቶ ሰፈራቸው የሆኑ ሰዎች ከፒያሳ ለመሄድ በትብላ ቋርጦ ነበር። ዳቶ ሲሄዱ የነበሩት በጣም ረዥም መንገድ ማለት በዛ መሄድ አትችሉም ተብሎ ማለት ነው እና እንደውም የመከፋፈል ምንሽ ሰዎችን ከፋፍሎ ራሱን ጥቅሙን እና ስልጣኑን ማራዘም የሚፈልግ ኃይል አለ በዚህ መካከል እንጂ ህዝቡ ተዋዶ ተከባብሮ የኖረ ህዝብ ነው እና የገጭት የብሄር መልክ እንዲያዝ የሚፈልጉ ሰዎች አሉ ከወላይታዎችም የሲዳማን ልብስ ለብሰው ቤቶችን በማቃጠል አሁን ለምሳሌ ማስረጃ አለ። ዛሬ ራሱ የሲዳማንም ቤት ጭምር ሁሉ ሳይቀር ነው። አንዳንድ ሰዎች በሲዳማ ልብስ አይነት የቆሎ አይነት ልብስ ለብሰው ሲያቃጥሉ እንደዚህ ሲሉ ነበሩ። ሲዳማን ሰዎች አትንኩ እያሉ እንደዚህ ሲገላግሉ ነበሩ እና ህዝቡ በጋራ አብሮ ክፉንም ድጉንም ለበርካታ ምታቶች ያየ ህዝቡ ነው። ምንም አይነት ብሄር ተኮር የሆነ ግጭት አይደለም ያለው። ምናልባት እንደዚህ ጥቅማቸው የተነካባቸው አንዳንድ ታገሉ ሰዎችን የሚሰጡ ሰዎች በተለያዩ መልኮች በሚነኩበት ወይም ስማቸው በሚጠራበት ጊዜ ያንን መልክ ያንን ወደ ብሄር መልክ ሆን ጥያቄና ትግል ሌላ መልክ እንዲኖር ለማድረግ የተፈለገ መሬት እንግዲህ ሁለቱንም አስተያየት የሰጡትን እንግዶች እናመሰግናለን። በዚህ ጉዳይ ላይ የክልሉ መንግስት ምላሽ ለማግኘት ከትላንት ጀምሮ ስንሞክር ነበር። አልተሳካልንም። የፌዴራልም ምንም አላለም። ትላንትና የሚያነጋገርናቸው፣ ዛሬ የሚያነጋገርናቸው ሰዎች የሚሉት ግን እንዲህ ያለ ጉዳይን ፌዴራል መንግስትና ገለልተኛ አካላት ወደ ቦታው ገብተው በአስቸኳይ ህዝቡን ማረጋጋትና የሚለቀቁትን መረጃዎች አሰባስቦ ግልጽ የሆነ መረጃ ለህዝብ መስጠት ሁኔታውን ወደ ቀደመበት ቦታ መመለስ ይችላል ነው። አድማጮች፣ በዚህ ጉዳይ ላይ በነገው ምሽት ሰፋ ያለ ዘገባ ይዘን እንመለሳለን።